የጆን ማኬን ሕይወት እጅግ የተከበሩ እንደ ራሴና የመንግስት ሰው እጅግ ኩሩ ተዋጊና አርበኛ ራሱን አሳልፎ የሰጠ የሕዝብ አገልጋይ አሜሪካ ከትናንት በስታያ አጣች። ይህንን ውዳሴና ሞገስ እያዘነቡ ያሉት ሴናተር ጃን ማኬንን በቅርብ የሚያውቁ አብረዋቸው የዋሉ የኖሩና የሰሩ ወዳጆችና በግራም በቀኝም ያሉ ባልደረቦቻቸው ናቸው። ጃን ማኬን በ ሰማንያ አንድ ዓመት እድሜያቸው ከትናንት በስታያ አረፉ። በጠና የታመሙበት የአንጎል ደዌ ላለፉት ጥቂት ወራት ከለመዱትና አብዝቶም ከለመዳቸው አደባባይ ነጥሎ እቤት አውሏቸው ነበር። በህይወታቸው ማብቂያ ወራትና ሰሞናት ሁሉ ግን ስለ ሀገራቸው በብርታት በሚታወቁበትም የጽናትና የነጻነት መንፈሳቸው መናገራቸውን አላቆሙም። ጆን ሲድኒ ማኬን we are blessed, we are living in the land of the free. The land where anything is possible. Anya, itabar rakennen. Ymnen oraw, hollu mina garban mitchalibat. Ynes <laughs> a stoj agar ustena. Maken, ba Trump zaman astarader astoii alla usalalu achoch grochim. Tchecheth na wa kathajon To refuse the obligations of international leadership and our duty to remain the last best hope of Earth for the sake of some half-baked. ለችግሮቻቸው መፍትሔ ከመፈለግ ይልቅ ማምለጫ ወይም ማላከኪያ በሚፈልጉ ሰዎች በውል እንኳ ላልተገመደና ሐሰተኛ ብሔርተኝነት ሲባል በዚች ምድር ላይ የመጨረሻውና የተመረጠው ተስፋ ሆነን እንድንቀጥል ከሚያደርገን ተግባራችንና ከዓለም አቀፍ መሪነት ግዳጆቻችን መሸሽ። የፖለቲካ ታሪክ ምሁሩ አለን ሊችማን ጀግና ይሏቸዋል መኬንን። ጆን መኬን ረፕሬዘንትድ ፐብሊክ ሰርቪስ ሂ ወዝ ጀኒን አሜሪካን ሂሮ። ጆን መኬን የሕዝብ አገልጋይ ነበሩ፣ እንዲያው የይስሙላና አጉል የተኮፈሱ የሚዲያ ጀግና ሳይሆኑ እውነተኛ አሜሪካዊ ጀግና ነበሩ። የዩናይትድ ስቴትስ አድሚራል ልጅ ጆን ማኬን የባህር ኃይሉ ጄት አብራሪ ሆነው በቪየትናም ጦርነት ወቅት በአየር ድብደባ ተልዕኮዎች ላይ ተሰልፈዋል። በኢትዮጵያ የዘመን አቆጣጠር በ1960 ዓመተ ምሕረት ያበሯት የነበረች ጄት ያኔ ይፋለሟቸው በነበሩ የሰሜን ቪየትናም ኃይሎች ተመታችና እርሳቸውም ጠላት እጅ ላይ ወደቁ። የጦር ምርኮኛ ሆነውም ለአምስት ዓመታት በሥቃይ አያያዝና በእንግልት እንዲቆዩ መደረጋቸውን ታሪካቸው ይናገራል። ከብዙ ዓመታት በኋላ ታዲያ ሪፐብሊካኑ መኬን የሕግ መወሰኛ ምክር ቤት አባል ሆነው ወደዚያችው ቪየትናም ተመለሱ። በዚህኛው ጉብኝታቸው ወቅት ግን የተዘረጉ እጆችና ፍቅር ነበር የጠበቃቸው። በዋሽንግተንና በሃኖይ መካከል ሰላምና መልካም ግንኙነት እንዲመለስ አጥብቀው ተከራክረዋል፣ ተሟግተዋል። በአንድ ወቅት ከቪኦኤ ጋር ባደረጉት ቃለ ምልልስም ይህንኑ አቋማቸውን አንጸባርቀዋል። Look, there's some individuals that mistreated me in prison and I hope I never see again. But that doesn't change my opinion. አይ በእስር ቤት ያንገላቱኝ አንዳንድ ሰዎች ነበሩ። ዳግመኛ እንደማይመጣብኝ ተስፋ አደርጋለሁ። ይሁን እንጂ ያ ሁኔታ ቬትናማውያን ድንቅ ሰዎችና ወዳጆቻችንም የመሆናቸውን እምነቴን አይለውጠውም። እኛም እንፈልጋቸዋለን፣ እነርሱም ይፈልጉናል። ከ1994 ዓመት ምሕረቱ የመስከረም አንድ ጥቃት በኋላም ምንም እንኳ መኬን የአፍጋኒስታንና የኢራን ጦርነቶች ቢደግፉም በሽብር ተጠርጣሪዎች ላይ ይፈጸም የነበረውን የሥቃይ ምርመራና ዘዴዎች በብርቱ ሲቃወሙ ቆይተዋል። አንዳንዴ ደግሞ መኬን ቁጣ ሲያሸንፋቸው ለብርቱና የዘለፋ ቃላት ጭምር ወደኋላ ኋላ አይሉም። እንዴ! በተወካዮች ምክር ቤቱ መድረክ ላይ ሆነው አንዱ ላይ ያወረዱበት ቁጣ ነው፣ ውጣ ከዚህ ምናምንቴ መናጢ ያሉት። ደግሞም መኬን ክብር የሚያውቁና የሚሰጡም ሰው ናቸው። ለዩናይትድ ስቴትስ ፕሬዚደንትነት ሪፐብሊካን ፓርቲያቸውን ወክለው በሁለት ሺህ ዓመተ ምሕረት ለሁለተኛ ጊዜ የተወዳደሩ ጊዜ ስለ ዲሞክራቲክ ፓርቲው ተፎካካሪያቸው ባራክ ኦባማ አረብ ናቸው የሚል ሐሜት ውስጥ ውስጡን ይናፈስ ነበርና አንዷ የመኬን ደጋፊ ይህንኑ ሐሜት አንስታ የምረጡኝ ቅስቀሳ መድረካቸው ላይ ጠየቀቻቸውና እርሳቸውም ስለ ባራክ ኦባማ እዚያው ምስክርነታቸውን ሰጡ። እንደ ተፎካካሪ ሳይሆን እንደ እውነተኛ ዜጋ የለም ቤት አንዳንድ የማንስማማባቸው ጉዳዮች በመካከላችን ያሉ፣ ዜጋ ጨዋ የቤተሰብ ሰው ናቸው። በዚያ ምርጫ መኬን አልተሳካላቸውም፣ በባራክ ኦባማ ተሸነፉና ወደ ሕግ መወሰኛ ምክር ቤታቸው ተመልሰው በዩናይትድ ስቴትስ የዓለም ጉዳዮች ውስጥ በንቁ ተሳታፊነታቸው ቀጠሉ። የሴኔቱ የጦር አገልግሎቶች ኮሚቴ ሊቀመንበርም ነበሩ። ዶናልድ ትራምፕ ፕሬዚደንታዊ እጩ ሆነው መኬን የጦር ጀግና የመሆናቸውን ጉዳይ ጥያቄ ውስጥ ያስገቡ ጊዜም መኬን ምላሽ ለመስጠት አልተሽቀዳደሙም እንደዋዛለፉት። የጦር ጀግና የተባሉት እኮ ስለተያዙ ነው። እኔ ያልተያዙ ሰዎችን ነው የምወደው። ይህንን ባለ ለመርጥ ነበር። ምንም እንኳ ለዚህ የትራምፕ ማናናቅ መኬን ምላሽ አይስጡ እንጂ የፕሬዝደንቱ የአስተዳደር ዘዬና የፖሊሲዎቻቸው ብርቱ ተቀናቃኝ ሆነው ቀጥለዋል። የዋሽንግተንን የተጋነነ የተባለ የሀገር ፍቅር ስሜትም እምብዛም አልወደዱትም። ፕሬዚዳንት ትራምፕ የመሩትና እንዲጸድቅላቸውም አብዝተው የወተውቱ የነበሩበት የጤና ሕግ ረቂቅ በሴኔቱ ሲወድቅ ለመውደቁ ወሳኙ ድምፅ የነበረው የጃን ማኬን ድምፅ ነበር። መኬን የሪፐብሊካኑን ያህል በዲሞክራቶቹም ዘንድ የተከበሩ ሰው ነበሩ። የቀድሞ ምክትል ፕሬዚደንት ጆ ባይደን ስለ መኬን እማኝነታቸውን ሲሰጡ እንዲህ ብለዋል። ኮሬጅ ሎያልቲ ድፍረትና ታማኝነት ዛሬ አክብሮታችንን እየገለጽኩለት ያለውንም ሰው ከዚህ የተሻለ ሊያሳይ የሚችል መግለጫ የለኝም። የፖለቲካ ታሪክ ጸሐፊው አለን ሊችማን ሲናገሩ በቅርብ ዓመታት ካየናቸው ማንም ፖለቲከኛ ይልቅ ጆን ማኬን ፓርቲ ዘለል ጥረቶች በማድረግ ሀገሪቱ መልካሙ ሁሉ እንዲሆንላት ሲሰሩ መቆየታቸውን መስክረውላቸዋል የኢሚግሬሽን ማሻሻያ ህግና የምርጫ ዘመቻ የገንዘብ ምንጭ ህግ ማሻሻያን የመሳሰሉትንም ጠቃቅሰውላቸዋል ጃን ሲድኒ መኬን ወታደር አርበኛ የሕዝብ እንደ ራሴ አገልጋይ እኔ በምድር ላይ እጅግ የታደርኩ ሰው ነኝ አሜሪካንን አገልግያለሁ ብዙዎች በመኬን ህልፈት አዝነዋል። መኬን ግን እስከ ህልፈታቸው ድረስ በጽናት ቆሙ።